ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ አጭር ሞገድ የሚያሰማውን ፕሮግራም አሁን ጀመረ። ¶¶ <laughs> ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምናመሽታችኋል። ከዋሽንግተን ዲሲ አስተናጋጆቻችሁ ቆንጂት ታዬና አዲሱ አበበንን የዛሬ ሐሙስ ነሐሴ 29 2006 ዓ ም ፕሮግራማችን ይዘን ቀርበናል። የግብጽ የውጭ ጉዳይ ሚኒስትር በአዲስ አበባ ስለ ህዳሴ ግድብ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና ከውጭ ጉዳይ ሚኒስትር ከዶክተር ቴዎድሮስ አድሐኖም ጋር ተነጋገሩ። በቅርቡ የሚካሄደው የሚኒስትሮች የጋራ ስብሰባ በሁለቱ ሀገሮቻችን መካከል ለአዳዲስ የትብብር መስኮች መንገድ እንደሚከፍት እንጠብቃለን። የሚያስተሳስረንን ጥልቅና ታሪካዊ ግንኙነት እንደሚያጠናክርም እናስባለን። የግብፁ የውጭ ጉዳይ ሚኒስተር ሳምሃ ሹክሪን ድምፅ ነው የሰማ ነው። በምሽቱ አብይ ርዕስ ዘገባ እናቀርብበታለን። አንድነት ለፍትህና ለዲሞክራሲ ፓርቲ በምርጫ 2007 አሸንፌ ሀገር ለመምራት ዝግጅት እያደረግኩ ነው ብሏል። በመግለጫው ዘገባ ይኖረናል። ከዓለም ዜና መካከል ደግሞ አልሻባብ ሶማሊያ ውስጥ ጥቃቱን እያፋፈመ መሆኑ ተገለጠ። ምዕራብ አፍሪካ ውስጥ 1900 ሰዎችን ለገደለው ኢቦላ መድኃኒት የሚፈልጉት ጠበብት ስዊዘርላንድ ውስጥ ስብሰባ ላይ ናቸው የሚሉ ይገኛሉ። አሜሪካውያን የሆኑ ወጣቶች ከአይሲስ ጎን ተሰልፎ አሜሪካዊ ወጣት ከአይሲስ ጎን ተሰልፎ ሲዋጋ መሞቱ ያስከተለው ስጋት የተመለከተ ዘገባ በሁለተኛው አጋማሽ ይቀርባል። ንጉሱ ታምሬ ፕሮግራማችንን ይመራል። ወደ ዜናው እናልፋለን። የሶማሊያ መንግስት ከጽንፈኛው አልሸባብ ተጨማሪ ቦታ ለማስለቀቅ ጥቃቱን እያፋፈመ መሆኑ ተገለጠ። በዋና ከተማዋ ሞቃዲሾ የሀገር ውስጥ መገናኛ ብዙሃን ስለዚህ ጥቃት አዘጋገባቸው ላይ ጫና እያሳደረ ሲሆን ከሽብርተኛው ቡድን አንዳችም ነገር እንዳትዘግቡ ብሎ መንግሥት አስጠንቅቋል። መሐመድ ዩሱፍ ከምስራቅ አፍሪካ የቪኦኤ ቢሮ ያስተላለፈው ዘገባ አለ። ቆንጅት ተቀርበዋለች። የሶማሊያ መንግስት ኃይሎች በሳምንቱ መጀመሪያ በአፍሪካ ህብረት ወታደሮች እየታገዙ በአልሸባብ ላይ የህንድ ውቅያኖሱ ዘመቻ የሚል ስያሜ የተሰጠውን ጥቃት ከፍተውበታል። ከትናንት በስቲያ ማክሰኞ የጸጥታ ባለስልጣናቱ የሀገሪቱን መገናኛ ብዙሃን ስራ አስኪያጆችና ባለቤቶች በሙሉ ሰብስበው የጋዜጠኝነት ስራቸውን እንዴት ማከናወን እንዳለባቸው መመሪያ ሰጥተዋቸዋል። በተለይም ከጽንፈኛው ቡድን ጋር ግንኙነት ያለው አንድ ቃለ መጠይቅ ወይም ዘገባ እንዳታቀርቡ በማለት አስጠንቅቀዋቸዋል። በሀገሪቱ ውስጥ ስለሚካሄዱ የጸጥታ እንቅስቃሴዎች ጉዳይ ጋዜጠኞች የምታነጋግሩት የአገር ውስጥ የጸጥታ ቃል አቀባዩን ብቻ ነው የሚል ማስጠንቀቂያም ተሰጥቷቸዋል። ሶማሊያውያን ጋዜጠኞች አገር አቀፍ ማህበር ዋና ጸሐፊ ሙሀመድ ኢብራሂም፣ መመሪያዎቹ ግልጽ አይደሉም፣ ግራ እያጋቡን ናቸው ይላሉ። አልሸባብን የሚመለከት ነገር ማስተላለፍ አትችሉም፣ አልሸባቦችን በቃለ መጠይቅ አታቅርቡ ነው፣ አልሸባብን የተመለከተ ምንም አይነት መረጃ እንዳታስተላልፉ ማለት ነው። በዛኛው መመሪያ የጸጥታ እርምጃዎችን በሚመለከተውም ላይ ቢሆን ማብራሪያ ያስፈልጋል። አንደኛውን የጸጥታ ባለስልጣን ማብራሪያ ስጡን ብለን ስንወተውት ከሁሉም ይበልጥ የሚያሰጋን አልሸባብ እንዲህ አለ ተብሎ በሀገር ውስጥ መገናኛ ብዙኃን ተጠቅሶ የሚተላለፈው ህዝቡን ስለሚያሸብር ነው አሉን ሲሉ የጋዜጠኞች ማህበሩ ዋና ጸሐፊ ኢብራሂም ተናግረዋል። በቅርቡ የመንግስቱ ኃይሎች ራዲዮ ሸበሌና ስካይ ኤፍኤም ራዲዮ ጣቢያዎችን ወረው መሳሪያዎችን ወርሰዋል። ሀያ ሰራተኞችን አፍሰው ይዘው ሄደዋል። መንግስቱ ሁለቱን ጣቢያዎች ስለ ሰራዊታችን አሉታዊ ዘገባ ያቀርባሉ፣ አልሸባብን ከይዞታዎቹ ለማባረር የቀድሞ የጦር አበጋዞችና ነጋዴዎችን ትጥቅ ለማስፈታት በያዝነው ዘመቻም ጣልቃ ይገባሉ ብሎ ይወነጅላል። ከሚዋጉት ወገኖች ጽንፈኛውን ቡድንም ጨምሮ ማስፈራሪያ የሚደርሳቸውም አሉ። ለጋዜጠኞች ደህንነት የሚሟገተው ሲፒጄ ሶማሊያን በዓለም ሁለተኛዋ ለጋዜጠኞች አደገኛ ሀገር ሲል እንደፈረጃት የሚታወቅ ነው። አመሰግናለሁ ቆንጂት። ለአንቺ ዜና አርዕስተ ዜና ሳነብ አልሻባብ ሶማሊያ ውስጥ ጥቃት አፋፈመ ያልኩ ይመስለኛል፣ አልሰማሁም። በተቃራኒው እንኳን የሶማሊያ መንግስት ነው በአልሻባብ ላይ ጥቃቱን ያፋፈመው። ምዕራብ አፍሪቃ ውስጥ በኢቦላ ወረርሽኝ የሚሞተው ህዝብ ቁጥር እያሻቀበ ባለበት በአሁኑ ወቅት ወደ ሁለት መቶ የሚሆኑ ጠበብት ስዊዘርላንድ ውስጥ ተሰብስበው ለበሽታው መፈወሻ መድኃኒትና ለመከላከያም የሚሆን ክትባት ለማግኘት እየተወያዩ መሆናቸው ተገልጧል። ይህ ጄኔቫ ውስጥ የተጀመረው የሁለት ቀናት ስብሰባ ያተኮረው ሕመሙን ለማዳን በቅርቡ የተጀመረውን ጥረት እየመረመረ ወደ መፍትሄ ማምራት መሆኑን የዓለም ጤና ድርጅት ደብዎቹ አስታውቋል። እስካሁን ለኤቦላ በሽታ የተገኘ ፍቱን መድኃኒት የለም። እርግጥ ነው አንድ የዩናይትድ ስቴትስ ኩባንያ ለኤክስፔሪሜንት የሠራውና ማፕ የተሰኘው መድኃኒት ለጥቂት ታማሚዎች ተሰጥቶ አንዳንዶቹም ሕይወታቸው እንደዳነ ይታወቃል። የደብሊዩ ኤችኦ ዳይሬክተር ማርጋሬት ሻን በትናንት ሁለት እንዳስታወቁት እስካሁን ኢቦላ ምዕራብ አፍሪካ ውስጥ 1900 ሰዎችን ገድሏል። ቢያንስ ደግሞ አብዛኛዎቹ ከጊኒ ከሴራሊዮንና ከላይቤሪያ የሆኑባቸው ወደ 3500 ያህሉ በበሽታው ተይዘዋል። የናይጀሪያ ጤና ጥበቃ ሚኒስትር ሚስተር ቹክዩ ዛሬ ሐሙስ በሰጡት መግለጫ መሰረት ኢቦላ አገራቸው ውስጥ ሰባት ሰዎች እንገለዋል። 18ቱ ደግሞ በህመሙ ተይዘዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኔቶ የሰሜን አትላንቲክ የጦር ቃል ድርጅት መሪዎች ብሪታንያ ውስጥ ስብሰባ ተቀምጠዋል። መሪዎቹ የተሰባሰቡት የኢራቅና የሶሪያ እስላማዊው መንግስት አማጺ ኃይል መካከለኛው ምስራቅ ውስጥ እየገፋ መሄዱና ዩክሬን ውስጥ ያለው የሩሲያ ጦር ጣልቃ ገብነት ማየል ስላሳሰባቸው መሆኑ ታውቋል። በዚህም መሰረት ሀያ ስምንቱ የዩናይትድ ስቴትስና የአውሮፓ ጦር ህብረት ዛሬ ሐሙስ ዌልስ ውስጥ ተገናኝተዋል። አፍቃሪ ሩሲያ ተገንጣይ ኃይሎችና ኪቭ ነገ አርብ የተኩስ አቁም ይፈራረሙ ይሆናል እየተባለ ባለበት በአሁኑ ወቅት ከዌልሱ የኔቶ መሪዎች ጉባኤ አስቀድሞ የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ከእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜረን ጋር መገናኘታቸው ታውቋል። ምስራቅ ዩክሬን ውስጥ ለተቀሰቀሰው ግጭት የሩሲያው ፕሬዝደንት ያቀረቡትን ባለ ሰባት ነጥብ እቅድ ኔቶ አልቀበለውም ማለቱ ታውቋል። በእንግሊዝ ሀገር ስለሚካሄደው የኔቶ የመሪዎች ጉባኤ የአሜሪካ ድምጹ አልፐሲን ከኒውፖርት ዌልስ የላከውን ዘገባ ሄኖክ ሰማግዜር ያቀርባል። የኔቶ ዋና ጸሐፊ አንድሪያስ ፎ ራስሙሰን በፕሬዚዳንት ፑቲን የቀረበውን የሰላም ሀሳብ ጥቅስ የሰላም ስምምነት ተብዬ ሲሉ ነው የጠሩት። አብይ ጉዳዩ በምስራቃዊ ዩክሬን የሚከናወነው ነው ብለዋል። ምዕራባውያን መንግስታት የራሻ ወታደሮች ከተገንጣየ ዩክሬናዊ አማጽያን ጋር በመሆን የዩክሬን መንግስትን ጦር ይወጋሉ ሲሉ ይወነጅላሉ። ራሻ በበኩሏ ታስተባብላለች። ራሽያ ከዩክሬን ድንበር ወታደሮቿን እንድታስወጣ አሁንም እንጠይቃለን። በዩክሬን የታጠቁ አማጽያንን መደገፏን አቁማ ገንቢ ወደሆነ የፖለቲካ ሂደት ትመጣ ዘንድ እናሳስባለን። የፖለቲካ ፍጥጫውን ለማብረድ እውነተኛ የሆነው መፍትሄ ይሄው ነው። የዩክሬን ፕሬዚዳንት ፔትሮ ፖሮሼንኮ የኔቶ መሪዎች ጋር እንደሚገናኙ ይጠበቃል። የኔቶ ዋና ጸሐፊ ራስሙሰን በሁለት ዓመታት ውስጥ ለመጀመሪያ ጊዜ የተሰባሰበው ጉባኤ የጋራ ውሳኔዎችን ያሳልፋል፣ ለዩክሬን መንግሥት ተጨባጭ የሆኑ እገዛዎችንም ያደርጋል ሲሉ ገልጸዋል። ኔቶ ከራሻ ጋር ቅርበት ያላቸውና የሚዋሰኑ ሀገሮች ውስጥ አፋጣኝ ምላሽ ለመስጠት የሚያስችል ወታደራዊ ኃይል ሊገነባ አቅዷል። የራሻ ኃይሎች ግስጋሴ ለማስቆምና አስፈላጊ ሆኖ ከተገኘ የራሻ ኃይሎች ወደ እነዚህ አካባቢዎች ለሚያደርጉት እንቅስቃሴዎች አጸፋ ለመስጠት። ከዩክሬን ጉዳይ በተጨማሪ የኔቶ ባለሥልጣናት በኢራቅና ሶሪያ የእስላማዊ መንግሥት እመሠርታለሁ በሚለው አይሰስ ስጋቶችም ዙሪያ ይመክራሉ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እና የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን በታይምስ ኦፍ ለንደን ጋዜጣ ላይ በጋራ ባወጡት አስተያየት አገሮቻቸው የእስላማዊው መንግስት ነውጠኛ ቡድን በሚፈጽማቸው አረመኔያዊ ግድያዎች እንደማይንበረከኩ ገለጡ። ሁለቱ መሪዎች ይህን የጋራ አስተያየት ዛሬ ሐሙስ ይፋ ያደረጉት የኔቶ መሪዎች የብሪታንያ ጉባኤያቸውን ከመጀመራቸው አስቀድሞ መሆኑም ታውቋል። ሚስተር ኦባማ በሰጡት አስተያየት በምስራቃዊ ሶሪያ እንዲሁም በሰሜንና ምዕራብ ኢራቅ ውስጥ እየተፋፋመ ባለው የእስላማዊ መንግስት ነውጠኛ ቡድን ላይ ዓለም አቀፉ ማህበረሰብ የጋራ እርምጃ ሊወስድ ይገባል ብለዋል። አማጺው ቡድን የአሜሪካውያኑን ጋዜጠኞች የጄምስ ፎሊን እና የስቲቨን ሶትሎፍ አንገቶች በጎዳዴ ሲቀሉ የሚያሳይ ቪዲዮ ይፋ ማድረጉም ታውቋል። ነውጠኛው አልቃይዳ ህንድ ክልል ውስጥ አንድ ክንፍ መክፈቱን መሪው አልዘዋሄሪ አስታወቀ። መሪው ዛሬ ሐሙስ ይፋ ባደረገው የ55 ደቂቃ የቪዲዮ መልእክት ይህን አዲስ ቅርንጫፍ ወይም ክንፍ ለማቋቋም ቡድኑ ላለፉት ሁለት ዓመታት ሲዘጋጅበት እንደነበረ ገልጧል። አዲስ የተከፈተው ክንፍ የመጀመሪያው እንዳልሆነ የገለጸው የአልቃይዳው መሪ ላለፉት ሁለት ዓመታት የተደከመበት እቅድ ነው ብለዋል። አልቃይዳ ፓኪስታን እና አፍጋኒስታን ውስጥ እየተንቀሳቀሰ መሆኑ የሚታወቅ ሲሆን አልዛዋሂሪ እንደሚለው ግን በአሁኑ ወቅት ውጊያውን ሜናማር ወይም በርማ እና ባንግላዴሽ ወደሚባሉት አገሮች የመውሰድ እቅድ አለው። ይህ የአልቃይዳ መግለጫ ለአዲሱ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ ፈተና መደቀኑ አይቀርም ብለዋል ታዛቢዎች። सेनाओं अबका अबक्का በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሰዓት ላይ የሚተላለፈው የሐሙስ ምሽት ፕሮግራማችንን ነው የምታደምጡት። እስከ አራት ሰዓት ድረስ ይቀጥላል። የምናስተናግዳችሁም ቆንጂታይና አዲስ አበበንን የግብጽ ውጭ ጉዳይ ሚኒስትር አዲስ አበባ አንድነት ኢህአዴግ ገፍቶ ካላስወጣም በቀር ከምርጫው አንወጣም። እነዚህ ሁለቱ ዘገባ የሚላክባቸው ናቸው። የኢራቅና የሶሪያ እስላማዊ መንግስት ጉዳይን የተመለከተ የህዝብ አስተያየት ምን ይመስላል? የሚለውም ዘገባ አለን። ለሁለተኛው አጋማሽ ከሚቀርቡት ፕሮግራሞች ከአንዱ ለቅምሻ እናሰማችሁና ወደ ዘገባዎቻችን እናልፋለን። በሁለቱም ሳይት ለዚህ ሽምግልና በደንብ አድርገው አክብረው ነው ያስተናገደኝ። በሁለቱም በኩል የሚቀርቡ ቅሬታዎች አሉ። ይሄ ባለፈው እሁድ በራዲዮ መጽሔት ከቀረቡት አራት እንግዶች የአንዱ የሳሚ ተፈራ ድምፅ ነው። እንደ ሸምጋ የሆኖ ቀርቦ ሁሉም ቡድኖች እንዳስተናገዱት በነገሮች ላይ ዛሬ ይህን የምናቀርበው እሁድ ለት በቴክኒክ ምክንያት ሁለተኛው ክፍል ውይይት። የቴክኒኩ ችግር ደግሞ የኔና ያሉላ ነው እንጂ የአቀናባሪዎቹ አይደለም። ንጉሴ እያፈጠጠ ነበር። ንጉሱ አፍጥጦ ያይናል። የእኛ ነው ንጉሱ። ስለዚህ ዛሬ ስላልተሰማ እናሰማዋለን። ምናልባት በሌላው ሬዲዮ መጽሔትም እንደግሞ እንችላለን እንደ ሁኔታው። በኋለኛው አጋማሽ በምሽቱ ባህልና ማህበረሰብ ቦታ ይሆናል የሚቀርበው። አሁን ወደ አብይ ርዕስ እናልፋለን። ከህዳሴ ግድብ ጋር በተያያዘ አዲስ አበባ የገቡት የግብፅ ውጭ ጉዳይ ሚኒስትር ሳምሃ ሹክሪን ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከኢትዮጵያው አቻቸው ዶክተር ቴዎድሮስ አዳኖም ጋር ተገናኝተዋል። የሁለቱ አገሮች መሪዎች ከወራት በፊት ኢኳቶሪያል ጊኒ ዋና ከተማ ማላቦ ላይ ያደረጉት ውይይት ለተሻለ ግንኙነት አዲስ ምዕራፍ የከፈተ መሆኑን የውጭ ጉዳይ ሚኒስትሮቹ በጋራ በሰጡት መግለጫ ተናግረዋል። በመግለጫው ላይ የተገኘው ዘጋቢያችን እስክንድር ፍሬው ይህን ልኮልናል። ከታላቁ የህዳሴ ግድብ ግንባታ ጋር በተያያዘ በግብጽና በኢትዮጵያ መካከል ተፈጥሮ የቆየው ልዩነት አሁን እየጠበበ ይመስላል። ቢያንስ በከፍተኛ ባለስልጣናት ደረጃ ውይይቶች እየተካሄዱ ይገኛሉ። ዛሬ አዲስ አበባ የገቡት የግብጽ የውጭ ጉዳይ ሚኒስትር ሳምሃ ሽኩሪም ግንኙነታቸው አዲስ መስመር እየያዘ መሆኑን የተናገሩት በቅርቡ የሚካሄደው የሚኒስትሮች የጋራ ስብሰባ በሁለቱ ሀገሮቻችን መካከል ለአዳዲስ የትብብር መስኮች መንገድ እንደሚከፍት እንጠብቃለን። የሚያስተሳስረንን ጥልቅና ታሪካዊ ግንኙነት እንደሚያጠናክርም እናስባለን። ይህንን የምናደርገው ፕሬዚደንት ሲሲና የኢትዮጵያው ጠቅላይ ሚኒስትር ማላቡ ላይ ባደረጉት ውይይት መንፈስ መነሻነት ነው። ያ ውይይት በጋራ መግባባትና መከባበር ላይ ለተመሠረተ ግንኙነት አዲስ ምዕራፍ የከፈተ ነው። በከፍተኛ ባለስልጣናት ደረጃ የሚካሄዱ ውይይቶችን እንዴት ማስቀጠል እንደሚቻል ከኢትዮጵያዎቻቸው ዶክተር ቴዎድሮስ አድሃኖም ጋር መነጋገራቸውንም ሚስተር ሽኩሪ አስረድተዋል። የሁለቱ ሀገራት መሪዎችና ሌሎች ከፍተኛ ባለስልጣናት የሚገናኙባቸውን በርካታ እድሎች እንጠብቃለን ያሉት ሁለቱ የውጭ ጉዳይ ሚኒስትሮች በመግለጫቸው በቅርቡ ካርቱም ላይ የተካሄደው የሶስትዮሽ ስብሰባ የተሳካ እንደነበርም አመልክተዋል። የኢትዮጵያ የግብጽና የሱዳን ተወካዮች የተገኙበት ይሄው የቴክኒክ ኮሚቴ ስብሰባ ጠቅላይ ሚኒስትር ሀይለማርያምና ፕሬዚዳንት ሲሲ በማላቡ ከተገናኙ በኋላ የተፈጠረውን የመተማመን መንፈስ ያሳየ ነው ብለዋል። የግብጹ የውጭ ጉዳይ ሚኒስትር የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምም የካርቱሙ የሶስትዮሽ ውይይት ጠቃሚ እንደነበር አብራርተዋል። የሦስትዮሹ ውይይት የተሳካ ነበር። በሚቀጥሉት ስድስት ወራት ውስጥ ሁለት ጥናቶች ይካሄዳሉ። ከሦስቱ አገሮች ከኢትዮጵያ፣ ከሱዳንና ከግብፅም በዚሁ ጥናት ላይ የሚሳተፉ ባለሙያዎችን መድበናል። ይህ ዓለም አቀፍ የቴክኒክ ኮሚቴ ሥራውን በቅርቡ ይጀምራል። በተለይም የሥራውን መዳረሻ በመቅረጽና ሁለቱን ጥናቶች የሚያካሂዱ ዓለም አቀፍ አማካሪ ድርጅቶችን በመምረጥ ሌሎች የተስማማንባቸው ጉዳዮች ከዚህ ይቀጥላሉ ወይም ጎን ለጎንም ሊካሄዱ ይችላሉ። እንደምታውቁት ሁለቱ ጥናቶች የውሃ ፍሰትና አጠቃቀም ሥርዓት ማሳያ ወይም ሃይድሮሎጂ ሞዴሊንግ የሚባለውና የድንበር ተሻጋሪ የተፈጥሮ አካባቢ የማኅበራዊና ምጣኔ ሀብት ጫና ጥናቶች ናቸው። የሃይድሮሎጂ ሞዴሊንግ ሲባል በተለይ ግድቡ በምን ያህል ጊዜ በውሃ እንደሚሞላና መሰል ጉዳዮችን የሚመለከተው ክፍል መሆኑን ባለሙያዎች ይናገራሉ። ግብጽ የታላቁ የኢትዮጵያ ህዳሴ ግድብ በውሃ የሚሞላበት ጊዜ ከስድስት ዓመታት በላይ እንዲሆን እንደምትፈልግ ከሀገሪቱ ባለስልጣናት አገኘው ያለውን በመጥቀስ አልሀራም በድረገጹ አስነብቧል። በሁለቱ የውጭ ጉዳይ ሚኒስትሮች ውይይት እንደዚህ አይነት ዝርዝር ሁኔታዎች ስለመነሳታቸው የተጠቀሰ ነገር የለም። ሁለቱ ሚኒስትሮች አበክረው የተናገሩትም ስለ ሁለቱ ሀገራት ትብብር አስፈላጊነት ነው። ለሁለቱ ሀገራት ከመተባበር ውጪ አማራጭ የለም ብለዋል የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምያለብን መተባበር ብቻ ነው ለጋራ ግንኙነታችንም ለጋራ ጥቅማችንም አብረን መስራት ነው ያለብን ሌላ አማራጭ የለንም እንደምታስታውሱት አብረን እንስጠም ወይም አብረን እንዋኝ የሚል አባባል አለ። ስለዚህ ይህ አጋጣሚ አብረን ለመዋኘት በጣም የተመቸ ይመስለኛል። ምክንያቱም ሌላ አማራጭ የለንም። አብረን በመስራት የምናተርፈው በጣም ብዙ ነው። የግብፁ የውጭ ጉዳይ ሚኒስትር ሳምሃ ሺኩሪ ከዶክተር ቴዎድሮስ አድሃኖም በመቀጠል ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋርም ተወያይተዋል። ዝርዝሩን ማወቅ አልተቻለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አንድነት ለዲሞክራሲና ለፍትህ ፓርቲ በ2007 ዓ ም በሚደረገው ሀገር አቀፍ ምርጫ አሸንፌ ሀገር ለመምራት የሚያስችል ዝግጅት እያደረግኩ ነው ብሏል። ኢህአዴግ ገፍቶ እስካላስወጣንም ከምርጫ አንወጣም ሲል አስታውቋል። የሙስሊሙን ማህበረሰብ ተወካዮች እንዲፈታና ሀገራዊ እርቅም እንዲያወርድ ለመንግስት ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩ ልኳል። አንድነት ዛሬ ባዘጋጀው ጋዜጣዊ ጉባኤ ላይ በጽሑፍ የበተነው መግለጫ ከርዕሱ ጀምሮ ስለሚቀጥለው ዓመት አገር አቀፋዊ ምርጫ ይጠቁማል። ፓርቲው የመግለጫውን ርዕስ በአዲሱ ዓመት ሀገራዊ ኃላፊነትን ለመሸከም ተዘጋጅተናል ብሎታል። ወረድ ብሎም ፓርቲው ባለፉት አምስት ዓመታት አገራዊ አጀንዳዎችን በመቅረጽ ታግሎ እንዳታገለም ይገልጻል። በተለይ ባለፈው ዓመት በተለያዩ የሀገራችን ክፍሎች በመንቀሳቀስ በሕዝብ ውስጥ የነበረውን የፍርሃት ድባብ በመስበር ስኬታማ ሕዝባዊ ንቅናቄዎችን አቀጣጥለናል ይላል። በአዲስ አበባ፣ በባህር ዳር፣ በአዳማ፣ በሐዋሳ፣ በደብረ ማርቆስ፣ በደሴና በደራሼ ያካሄዳቸውን ሰላማዊ ሰልፎችም እንዳብነት አንስቷል። በ2007 ዓ.ም ይህ እንቅስቃሴ ተጠናክሮ እንደሚቀጥልም ይፋ አድርጓል። በሚቀጥለው ዓመት ይካሄዳል ተብሎ በሚጠበቀው ሀገር አቀፋዊ ምርጫ በተመለከተ መግለጫውን በንባብ ያሰሙት የፓርቲው ድርጅት ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ዘካርያስ የማነ ብርሃን እንዲህ አቅርበውታል። በ2007 ዓ.ም በሚደረገው ሀገራዊ ምርጫ የምርጫ ቦርድ፣ የመገናኛ ብዙሃን፣ የፍትህ ስርዓቱና ሌሎች ዲሞክራሲያዊ ተቋማት በህገ መንግስቱ በተደነገገው መሰረት ገለልተኝነታቸው በአንጻራዊ ደረጃ አረጋግጠን በምርጫው በመሳተፍ የሕዝብን የስልጣን ባለቤትነት እናበስራለን። ለዚህም አንድነት በሚካሄደው ነጻና ፍትሐዊ ምርጫ ሀገርን በኃላፊነት ለመምራትና ለማስተዳደር ተገቢውን ዝግጅት እያካሄደ ነው። ጋዜጠኞች የምርጫ ቦርድንና የመሳሰሉትን ተቋማት ገለልተኝነት እንዴት ማረጋገጥ እንደሚቻል ጥያቄ አንስተው ነበረ። የፓርቲው አመራር አባላት መልስ ተመሳሳይ ነው። ሕገ መንግስቱ በሚያዘው መሰረት ተግባራቸውን ማከናወን ወይም አለማከናወናቸውን ማየት ከባድ እንዳልሆነ ነበር ያስረዱት። ባለፉት ምርጫዎች ሁሉ ተቃዋሚ የፖለቲካ ፓርቲዎች ፍትሐዊ ምርጫ እንዳልተካሄደ ሲከሱ እንደነበረ እና አንድነትም ተመሳሳይ ክስ እያቀረበ እንደነበረ ጋዜጠኞቹ አስታውሰው ፓርቲው በምርጫ መሳተፍ አይቻልም የሚለው ምን ተደርጓል ሲለው የሚልም ጥያቄ አንስተዋል። የፓርቲው ሊቀመንበር አቶ ግዛቸው ሽፈራው አንድነት የምርጫ ፓርቲ ነው ብለው ፓርቲው ከምርጫ ውድድር መቼ እንደሚወጣም ግልጽ አድርገዋል። አንድነት የምርጫ ፓርቲ ነው። አንድነት ለማንኛውም ምርጫ በተለያየ መንገድ ይዘጋጃል። በፖሊሲ ዶኪሜንት፣ በምርጫ ስትራቴጂ፣ በምርጫ ካምፔን፣ በእጩዎች ዝግጅት፣ በታዛቢው ዝግጅት ይዘጋጃል። ኢህአዴግ በተለያየ ስልት ገፍተስ ካልተጠጣን ድረስ አንድነት ያለ ምርጫ ተሳትፎ ሌላ አማራጭ እንደሌለው በዚህ አጋጣሚ ለማስገንዘብ ወድ አለው። አንድነት በዚህ መግለጫው ላይ ባለፈው ዓመት መንግስት ፈጽሟቸዋል ያላቸውን ስህተቶችም ደርድረዋል። በተለይም በነጻው ፕሬስ ተፈጽመዋል ያለውን እርምጃ የነጻው ፕሬስ ስርዓተ ቀብር ብሎታል። የነፃው ፕሬስ ስርዓተ ቀብር፣ ምርጫ መጣ፣ ፕሬስ ውጣ በሚል የአገዛዙ መርሆ የተፋጠነበት ዓመት በመሆኑ በአንድ ወር ውስጥ ከደርዘን በላይ ጋዜጠኞች የተሰደዱበትና የታሰሩበት ሀገር በመሆን በዓለም የጋዜጠኞች ጠላት ተብላ ሀገራችን ሪከርድ የያዘችበት ዓመት ሆኖ አልፏል። አንድነት መንግስትን በሕገ መንግስቱ የተረጋገጠውን የእምነት ነፃነት በመርገጥም ይከሰዋል። በቤተ ሃይማኖቶች ጣልቃ በመግባትም የራሱን ካድሬዎች በአመራር ስልጣን ላይ እንዲቀመጡ እያደረገ እንደሆነ በመግለጫው ያትታል። ይህ ስህተት ሳይታረም በቀጣዩ ዓመትም ይሻገራል የሚል ስጋት አለኝ የሚለው አንድነት ለመንግስት ጥሪ አቅርበዋል። አቶ ዘካርያስ የማነ ብርሃን ይህ መቋጫ ያጣ ችግር ሀገሪቷን ወደ ባሰ ብሔራዊ ቀውስ የሚመራት ስለሆነ መንግስት ሰከን ብሎ ራሱን ከእምነቱ ተቋማት ውስጥ እንዲያወጣ ያሰራቸውን የህዝበ ሙስሊሙን የሃይማኖት መሪዎች በመፍታት እርቅ እንዲያወርድ አንድነት ጥሪውን ያስተላልፋል። አንድነት ከመላው ኢትዮጵያ አንድነት ድርጅት መኢያድ ጋር ሊያደርገው የነበረው ውህደትም እንቅፋት እንዳጋጠመው በዚሁ መግለጫ ይፋ አድርጓል። ምርጫ ቦርድ መኢያድ በሁለት ሺህ አምስት ዓ.ም ባደረገው ጠቅላላ ጉባኤ ምልአተ ጉባኤ ሳይሟላ የተካሄደ ስለነበረ ይህን እንዲያርም ደብዳቤ ስለጻፍለት መያድ ይህንን እስኪያሟላ መጠበቁ ግድ እንደሆነበት የአንድነት ሊቀመንበር አቶ ግዛቸው አብራርተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ሁለተኛና መጨረሻው የዘገባ ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የአሜሪካዊውን ጋዜጠኛ ስቲቨን ሶጥሎፍን አንገት በሰቅጣጭ ሁኔታ መቅላት በአሸባሪዎች ላይ በሚደረገው ዘመቻ አገሪቱን ያስተባብራታል፣ ውሳኔዋንም ያጠናክራል ሲሉ ተናግረዋል። የሶጥሎፍ እና ቀደም ሲል በተመሳሳይ ሁኔታ የተገደለው ሌላው አሜሪካዊ ጋዜጠኛ ጄምስ ፎሊ ጉዳይ ብዙ አሜሪካውያንን አስቆጥቷል። በመሆኑም በእስላማዊ መንግሥት ላይ ወታደራዊ እርምጃ እንዲወሰድ የሚደግፈውን ሕዝብ ቁጥር ሊያበራክት ይችላል ተብሏል። በዩናይትድ ስቴትስ ምክር ቤት የቪኦኤው ዘጋቢ ጄምስ መሎን ተከታዩን አጠናቅሯል። ሶሎሞን ክፍሌ ያቀርበዋል። ፕሬዚደንት ኦባማ ትላንት ኢስቶኒያ ውስጥ ለጋዜጠኞች ሲናገሩ ዩናይትድ ስቴትስ የእስላማዊ መንግሥት ነውጠኞችን አቅም ለማዳከምና ብሎም ለማውደም የሚችል ኅብረት የመፍጠር ሐሳብ አላት ብለዋል። ሊያስፈራሩን አይችሉም። በነርሱ የሚፈጸም ሰቅጣጭ ድርጊት ሁሉ እንደ ሀገር ያስተባብረናል፣ ቁርጠኝነታችንንም ያጠናክረዋል እንጂ አንፈራም። ውጊያውን ወደ ራሳቸው ወደ አሸባሪዎቹ እንድናዞር ያደርገናል። ሚስተር ኦባማ ይህን አስተያየት የሰጡት የዩናይትድ ስቴትስ ባለሥልጣናት በቪዲዮው ላይ አንገቱ ሲቀላ የሚታየው አሜሪካዊው ጋዜጠኛ ስቲቨን ሶትሎፍ መሆኑን ካረጋገጡ በኋላ ነው። በፍሎሪዳ የተወለደው ሶትሎፍ ያን በመሰለ አሰቃቂ ሁኔታ መገደሉ ትንሽ ትልቅ ሳይል ብዙ አሜሪካውያንን አስቆጥቷል። የፍሎሪዳ ክፍለ ግዛት አስተዳዳሪ ሪክ ስኮት ከዚህ ቀደም ባልተለመደ ሁኔታ የዳግም ምረጡኝ ዘመቻቸውን አቋርጠው የጋዜጠኛውን ግድያ ዜና መግለጫና አሸባሪዎቹን ለማውገዝ ተጠቅመውበታል። ይህን ድርጊት የፈጸሙ ሰዎች ክፉዎች ናቸው። ስህተት ብቻ አይደለም የፈጸሙት፣ ጠላት ብቻም አይደሉም። በአጠቃላይ የሰይጣን ሥራ ፈጻሚዎች ናቸው። የእስላማዊ መንግሥት ነውጠኞች የደቀኑት ስጋት የዩናይትድ ስቴትስ ምክር ቤትንም ትኩረት ስቧል። አንዳንድ ሕግ አርቃቂዎች እንዲያውም የተጋጋለ የአየር ድብደባ እንዲካሄድባቸው እየጠየቁ ነው። የቴክሳሱ ሴናተር ቴድ ክሩዝ በ2016 ለሚደረገው ፕሬዚደንታዊ ምርጫ ከሪፐብሊካን ፓርቲው በእጩነት ሊቀርቡ እንደሚችሉ የሚነገርላቸው ፖለቲከኛ ናቸው። ከቅርብ ቀናት በፊት ዳላስ ከተማ ውስጥ በአንድ የወግ አጥባቂዎች ጉባኤ ላይ ሲናገሩ እንዲህ ነበር ያሉት ISIS says they wanna go back and reject modernity. Stone Age. አይሰስ ወይም የእስላማዊ መንግስት ሐሳብ አራማጆች እንዳሉት ወደ ኋላ መመለስና ዘመናዊነትን መጣል ነው ፍላጎታቸው። እንዲያ ከሆነ ልንረዳቸው የሚገባ ይመስለኛል። ወደ ድንጋይ ዳቦ ዘመናቸው እንዲመለሱ በቦምብ ልናጋያቸው ይገባል። ሌሎች በምክር ቤቱ ያሉ ህግ አርቃቂዎች ግን ይበልጥ ጥንቃቄ የተሞላው አካሄድ እንደሚመርጡና የኦባማ አስተዳደር ለነውጠኞቹ በሚሰጥ ምላሽ ላይ ጊዜ ወስዶ አጠቃላይ ስትራቴጂ እንዲነድፍ መክረዋል። ኮንግረስማን አዳም ስሚዝ ከዋሽንግተን ስቴት የዴሞክራቲክ ፓርቲው ተጠሪ ናቸው። በሲቢኤስ ቴሌቪዥን ፌስ ዘ ኔሽን ፕሮግራም ላይ ቀርበው እንዲህ ነበር ያሉት ኢት ቴክስ ታይም ቱ ቢልድ አ ኮአሊሽን ዊ ካንት ሲምፕሊ ቦም ፈርስት ኤንድ አስክ ኳስችንስ ሌተር ዊ ሃቭ ቱ ሃቭ ህብረ ብሔር አንድነት ለመፍጠር ግን ጊዜ ይጠይቃል። ዝም ብለን በቅድሚያ በቦምብ ደብድበን ኋላ ጥያቄ አናቀርብም። ትክክለኛ ኢላማና ትክክለኛ ድጋፍ ሊኖረን ይገባል። የእስላማዊ መንግሥት ነውጠኞችን እንቅስቃሴ በተሳካ ሁኔታ ለመግታት የሚቻለን ያን ስናደርግ ነው። ዩናይትድ ስቴትስ በዚህ ነውጠኛ ቡድን ላይ ምን ማድረግ እንዳለባት ወይም ቡድኑ ስለጋረጠው ስጋት ከማኅበረሰቡ እስካሁን የተሰበሰበው አስተያየት ብዙም አይደል ከጋዜጠኛ ሶትሎፍ ግድያ በፊት ሮይተርስና አይፒኤስኦኤስ በጋራ ያካሄዱት ጥናት በተለይ በኢራቅ የወታደራዊ ጣልቃ ገብነትን ጥያቄ በተመለከተ አሜሪካውያን እንደ ተከፋፈሉ ያሳያል። 29 በመቶ ያህሉ ዩናይትድ ስቴትስ በምንም ዓይነት ኢራቅ ውስጥ ወታደራዊ ጣልቃ ገብነት መፈጸም የለባትም ነው ያሉት። 21 በመቶ የሚሆኑት ግን ዩናይትድ ስቴትስ የኢራቅን መንግሥት በመደገፍ በአሸባሪዎቹ ላይ የአየር ድብደባ ታካሄድ የሚለውን ደግፈዋል። 22 በመቶ ሌሎች ደግሞ ምላሹ ምን ሊሆን እንደሚገባ አናውቅም ነው ያሉት። ካርሊን ቦውማን እዚህ በዋሽንግተን ዲሲ አሜሪካ ኤንተርፕራይዝ ተቋም የህዝብ አስተያየት መለኪያዎችን ይከታተላሉ። ብዙ አሜሪካውያን የእስላማዊ መንግስት ነውጠኞችን ስጋት ይገነዘባሉ፣ አንድ አይነት ወታደራዊ ምላሽ መስጠቱ ተገቢ ነው ብለው ያምናሉ ይላሉ ቦውማን። ባሳለፍናቸው የበጋ ወራት በመካከለኛው ምስራቅ ሁኔታ የመግባቱን ጉዳይ በግልጽ ቸል ማለታችን ይታያል። በዚህ ጉዳይ ላይ ግን ብዙ የህዝብ አስተያየት መለኪያዎች ወጥተዋል። ጥናቶቹ አደጋ እንዳለ በግልጽ አሳይተዋል። በአሁኑ ወቅት ደግሞ የምክር ቤቱ አባላትና ፕሬዝደንቱ ራሳቸውም አደጋው ምን ያህል ግልጽ እየሆነ እንደመጣ እየተናገሩ በመሆናቸው የህዝቡ አስተያየትም የሚከተል ይመስለኛል። የህዝቡ አስተያየት ግን የዩናይትድ ስቴትስ እግረኛ ጦርን እስከ ማሰለፍ አይዘልቅም ሲሉ በኦሃዮ ክፍለ ግዛት የህግ ባለሙያው ጆን ሙለር ያስረዳሉ። አሜሪካውያን ሕይወት የማይከፍሉበት አይነት የድጋፍ ጥረት ምናልባት ተቀባይነት ሊኖረው ይችል ይሆናል። ከዛ ባለፈ ግን አይመስለኝም። አሜሪካውያን በባዕዳን ጦርነት ውስጥ ጣልቃ መግባቱን በተለይም እግረኛ ጦር በማሰለፉ ጥያቄ ላይ ፈጽሞ ተሰላችተዋል። በቀጣዮቹ ሳምንታት ህዝቡ አስተያየቱን ለመስጠት ሰፊ እድል ይኖረዋል። በረፍት ላይ የቆዩት የዩናይትድ ስቴትስ ምክር ቤት አባላትም በመጪው ሳምንት ወደ ዋሽንግተን ይመለሳሉ። ፓርላማው ሲከፈትም ዋና የመከራከሪያ አጀንዳው እስላማዊው መንግሥት የደቀነው ስጋት እንደሚሆን ይታመናል። ፕሬዚደንቱ በቡድኑ ላይ ስፋት ያለው ወታደራዊ ዘመቻ ከመክፈታቸው አስቀድሞም የምክር ቤቱን ይሁንታ እንዲያገኙ አንዳንድ ሕግ አርቃቂዎች ከወዲሁ እየወተወቱ ነው። ዜናውንና ዘገባዎቹን አብቅተናል። የሐሙስ ነሐሴ 29 206 ዓመተ ምህረት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። 207 እየመጣ ነው። አዲሱ ነገ 30 ከዛ ስንት ቀን ነው? ጳጉሜ አምስት አምስት የዛሬ ሳምንት ለምለም እንጀሮቼ ለምለም መተራ ንጉሱ የሙዚቃ እረፍት ምስጥ እያለ ነው። የሰላምን ታደሳ አለሙ አዲሷም በሀገራችን የሰላም፣ የዜና፣ የብልጽግና የእድገት ዘመን ሰላም ይሁንልን። ማነው ታደሳል ይመስላል? ድምፃዊ ነው ታደሳለ አልኩኝ እመስላል ብትም ይመስላል። ማጫርመኝ አይደለም፣ እንተራረማለን በነገሮች ላይ። ከዚህ የተሻለ አጋጣሚ አላገኝም። እንቁጣጣሽ እንኳን አደረሳችሁ ብለናል፣ ከወዲሁ እንኳን አደረሳችሁ። በዚህ አጋጣሚ ዛሬ እኛ ክፍል አፍሪካ ክፍል ውስጥ ደግሞ ሽልማት ያገኙ ሰዎች አሉ። እንኳን ደስ ያላችሁ ማለት እፈልጋለሁ። ቴሌ ትዝታ በላቸው፣ ሰሎሞን አባተ ሄኖክ ሰማክ ዜር፣ ከኦሮምኛ ደግሞ ትጆቤ፣ ከትግርኛ ሚኒያ ሲያገኙ፣ ከዚህ ከእኛ ጋር ደግሞ አንቺ አጠገብ ያለሽው ጓደኛዬ ጓደኛ ሽልማት አግኝተሻል። ና ይህ ሽልማት ለእኔና ለአንተ እንዲሁም ለንጉሱ ታምሬ ይሆንልን። እንደው በአንድ አፍ እንግዲህ እዚያ ብር እያስተናገድኩ እንዳልለይ አንቺ ታካፍኛለሽ እና፣ እንኳን ደስ ያላችሁ ጓደኞቻችን። እንኳን ደስ ያላቸው። እናመሰግናለን። በአጋጣሚ አዲስ አመት እንደመሆኑ አድማጮቻችንን እንግዲህ የአዲስ አመት መልካም ምኞት መግለጫ መልእክቶቻቸውን እንዲልኩ ከወዲሁ እንጋብዛለን። መልካም፣ እሱም አንድ ነገር ነው። የዛሬ ሳምንት የምናስተላልፈው ግን፣ ስልኩን በዚህ በአስተያየት መስጫ ቁጥር ቢደውሉ ነው የሚሻለው። በሱ ይደውሉ። በኢሜል አድራሻችን የሚደውሉ ዲካላቸው በእኔ እንዳ ባንቸ ቁጥር ይደውሉ ይችላሉ። በሚገባ በንጉሱም ጭምር ይደውሉ። ዝግጅታችን ይቀጥላል። አድማጮች፣ አሁን ወደ ወቅታዊ ዘገባ እናልፋለን። ዳግላስ መካርተር መኬን የተባለው አሜሪካዊ ወጣት ሶሪያ ውስጥ አይሲስ ወይም ራሳቸውን እስላማዊ መንግስት ብለው ከሚጠሩ አሸባሪዎች ጋር ሲዋጋ መሞቱ፣ ከሌሎች ሀገሮች ፈልሰው በዩናይትድ ስቴትስ በሰፈሩ ማህበረሰቦች የወጣቶች አክራሪነት ዝንባሌና ለሽብር ድርጊት መመልመል አሳሳቢ እየሆነ ነው። የአሜሪካ ድምጽ ራዲዮ ዘጋቢ ኬን ፋረቦ ከአሸባሪው ድርጅት ጋር ሲዋጋ የሞተው ሁለተኛው አሜሪካዊ በሰሜናዊዋ የዩናይትድ ስቴትስ ግዛት ሚኒሶታ የሰፈረው የሶማሌ ማህበረሰብ አባል መሆኑ ነዋሪውን አስደንግጧል ይላል። ትዝታ በላቸው ዝርዝሩን ታቀርባለች። የሚኒሶታ ነዋሪ ጎት አሊ ደብዘዝ ያለው በማህበራዊ መገናኛ ብዙሃን ቪዲዮ ላይ የሚመለከተው ከአስር ዓመታት በፊት የተዋወቀው አብድረህማን መሐመድ ለመሆኑ አይኑን ሊያምን አልቻለም። አንደኛው ወዳጄ አብዱራህማን ሶሪያ ውስጥ እየተዋጋ ነው አለኝ። ምን አልኩት። እኔ እንደ መሰለኝ ኢትዮጵያ ውስጥ ለመዋጋት ነው የሄደው። ዜናውን ስሳማ ታዲያ በጣም ደነገጥኩኝ። እኔ ብቻ ሳልሆን ሁሉም ሰው ነው የደነገጠው። አጃይብ ነው። አሊ እንደገለጸው አብድረህማን ዘጠኝ ልጆቹንና ቤተሰቡን ጥሎ ነው የሄደው። በፌስቡኩ ላይ ከለጠፈው ምስል መገንዘብ እንደተቻለው ግን አብዱረህማን ጠመንጃ አንግቦ በጅሃድ ውጊያ እንዲቀላቀሉት ሌሎች ሙስልሞችን ይጋብዛል። ባለፈው ሰኔ ወር የአብዱረህማን መሐመድን ታሪክ የዘገበው የሚኒሶታ ራዲዮ ከግለሰቡ ጋር ብዙ የፌስቡክ መልእክቶችን ተለዋውጦ ራሱን የእስላም መንግስት ለሚለው ቡድን እንደሚዋጋ አረጋግጧል። አሊ ግን በአንድ ወቅት ጓደኛው የነበረውን ሰው በጥልቀት እንዳላወቀው የተገነዘበ ይመስላል። እሱና እኔ ጓደኞች ነበርን። አብረን እንውል፣ አንዳንዴም ኳስ እንጫወት ነበር። ሌላው ኑሮው ሚኒሶታ የነበረ ትውልደ ሶማሊያ አሜሪካዊ አብዲ መሐመድ ኑር ሶሪያ ውስጥ እየተዋጋ መሆኑ ይታመናል። እህቱ ይፍራን ኑር ቀደም ብሎ በያዝነው ዓመት መግቢያ ላይ ወንድሟ የጅሀድ ተዋጊዎችን የመቀላቀል አላማ እንዳለው በቴክስት መልእክት እንዳሳወቃት ለአሜሪካ ድምጽ ራዲዮ ገልጻለች። አብድረህማንና አብዲ ሙሐመድ ከሚኒሶታ የሶማሌ ማህበረሰብ ምንም የቤተሰብ ወይንም የአገር ግንኙነት ሳይኖራቸው ሶሪያና ኢራቅ ውስጥ ለውጊያ የተሰለፉ ናቸው። የሚኒሶታ ክፍለ ሀገር የፌደራል ወንጀር ምርመራ ቢሮ ማለትም ኤፍቢአይ ክትትል ከሚያካሄድባቸው ግለሰቦችም ጥቂቶቹ ናቸው። ልዩ የምርመራ መኮንን ኢኬ ዊልሰን ስለ እያንዳንዱ ምርመራ በዝርዝር ከመናገር ተቆጥበው፣ በአጠቃላይ ግን ከፍተኛ ችግር አለ ብለዋል። ለእኛ በጣም አሳሳቢ ነው፣ በመሆኑም በቀዳሚነት ትኩረት የምንሰጠው ይሆናል። አይሲስ ጭምር አሸባሪ ድርጅቶች ተዋጊዎችን የሚመለምሉት በኢንተርኔት በመታገዝ እንደሆነም ተናግረዋል። ኢንተርኔት ግለሰቦችን ወደ ነውጠኝነት የማስቀየሩን ሂደት አፋጥኗል። ራስን ወደ ነውጠኛ ለመለወጥም ሰፊ እድል ፈጥሯል። በጣም ብዙ መረጃ የሚገኘው ከኢንተርኔት ነው። የሚኒሶታው ነዋሪ ጎት አሊ እና ሌሎች የማኅበረሰቡ አባላትም ይስማማሉ። ሰው ለአሸባሪነት የሚመለመለው በሚኔሶታ ወይም በዩናይትድ ስቴትስ ውስጥ አይመስለኝም። ምልመላው የሚካሄደው በዩቱብ ነው። የኤፍቢአይ ልዩ መኮንን ዊልሰን በውጭ ሀገር የሚካሄድ ጦርነት ላይ የሚዋጋ አሜሪካዊ ሕግ እንደሚጥስና ሕይወቱንም እንደሚያጣ ያስጠነቅቃሉ። ይህ የጀብደኝነት ጉዳይ አይደለም። ይህ መሥዋዕትነትም አይደለም። ከጓደኞች ጋር በመተባበር የምትሳተፍበት እና ሲበቃ ወደ አገር የምትመለስበት መዝናኛም አይደለም። የዩናይትድ ስቴትስ መንግሥት ትውልደ ሱማሌ የሆነው ዜጋው አብዱራህማን ሙሐመድ መሞቱን በኦፊሴል አላረጋገጠም። ሆኖም የሚኒሶታ ቴሌቪዥን ጣቢያ ሰውየው ሶሪያ ውስጥ ሲዋጋ እንደሞተ ቤተሰቡ መርዶ እንደ ደረሰው ዘግቧል። ጓደኛው የነበረው አሊ ግን ተጨማሪ መረጃ ይጠይቃል። የተጨበጠ መረጃ የለንም። ለምሳሌ እንደ አሜሪካ የውጭ ጉዳይ መስሪያ ቤት ያለ ተቋም መረጃ አለን። ዲኤንኤው ወይም ፎቶግራፉ አለን አላለም። ያ መረጃ እስከሚገኝ አሊ ሌላ ወዳጁ በሕይወት እንዳለ የሚያስረዳው ቪዲዮ ወይንም መልእክት ይጠባበቃል ማለት ነው። ፕሮግራማችን ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። የሰሜን አሜሪካ የስፖርትና የባህል ፌዴሬሽን ጉዳይ የተመለከተው ውይይት ይቀርባል። አዲሱ የእናንተ ፕሮግራም ነው፣ የራዲዮ መጽሔቶች እንግዶቻችን በዚህ ላይ የሴን ማይክል የቅዱስ ቅዱስ ሚካኤል የሜሪላንድ ቡድን አለማበበ፣ የሳንዲያጎ ቴዎድሮስ ደግሞ ጥላሁን ፍስሐ እንዲሁም ደግሞ በእንደ መሃል እንደ ሸምጋ የቀረቡ ከሂውስተን ኃይል የተፈራ፣ ከዚህ ከቨርጂኒያ አካባቢ ደግሞ ሳሙኤል ሳምሶን ተፈራ ነበሩ። እና ፌዴሬሽኑ ውስጥ ችግር አለ ስለተባለ ያን ችግር እንዴት ነው የምንፈታው የሚል መፍትሄ ፍለጋ ውይይት ነው ያደረግነው ታዲያ ውይይቱን ሁለት ቦታ ክፍለን ያለፈውን እሑድ የራዲዮ መጽሔት ማለት ነው፣ ክፍል አንድን አቅርበን ስናበቃ ሁለተኛውን ለምን እንዳትኝ መኪናው ላይ ሳንጭን ቀረን። ያንን አሁን የምናሰማው ያልተላለፈው አቶ ጥላሁን ባጭሩ አንተም እንደ አንድ የቦርድ አባል ተሳታፊ ነህና፣ አንተም መፍትሄ እንደሚፈልግ ሰው ስህተት ውስጥም አካል ተደርገህ መቆጠር አለብህና አቶ አለምን እንደጠየቅ ነው፣ በአንተስ በኩል የትኞቹ ስህተቶች ናቸው? አንድ ሰው ሀሳብ ሲያመጣ ለፌዴሬሽኑ የሚጠቅም መሆን አለበት። ሕጋችንን መከተል ያስፈልገናል። ለአንዱ የሚመች ሲሆን ሕጉን የምናፈርስ ከሆነ ለአንዱ የሚመች ሕጉን የምናፈርስ ከሆነ ለፌዴሬሽኑ ሰላም አይኖረውም ብዬ አስባለሁ። ቅድም አለም ሲጠቅሰው ሰምቻለሁ። ሕጉ ተጽፏል። በእርግጥ ግን ሕጉ ላይ የተጠቀሱ ነገሮች ለኢሲዩ እንጂ ለቦርዱ ወይ ለተጫዋቾቹ የሚጠቅስ ብዙ ነገር አላየሁም። የተጻፈው በህግ አዋቂዎች በሚጠቀሙበት ቃላቶች ነው የተጻፈው። እዛ ላይ በተቻለ መጠን ተወያይተን የምንግባባበት ተደርጎ ከተሰራ ሰላም ሊመጣ ይችላል ብዬ አስባል። አቶ ጥላሁን፣ ጣልቃ ልግባ። በጣም ጥሩ ነጥብ ጠቅሰሃል። የህጉን ረቂቅ የማትስማሙበት ሀሳብ ያለበት መሻሻል የሚገባው ሀሳብ ያለበት ይመስላል። ነገር ግን አቶ አለም ቀደም ብሎ እንደገለጸው ያ የሚሻሻል ነገር እንዲኖርስ ቁጭ ብላችሁ መነጋ ነገር የለባችሁም። አዎ ባለፈው ኦክቶበር ስብሰባ ዳላስ ላይ እንወያይበት ተብሎ ጊዜ አልበቃም ነበር። በስልክ እናድርገው ተብሎ ተጀመረ። ቅድምም ጠቅሼዋለሁ። አንዳንድ የቦርድ አባሎች አንዱ የቦርድ አባል ሲናገር አንዱ በሳልጣ የገባ ፕሬዚደንቱንም በስነ ስርዓት ስብሰባውን እንዳይመራ የሚያደርጉ ሰዎች በመካከላችን ላይ አሉ። በዚህ የተነሳ ህጋችንን በስልክ መጨረስ አንችልም፣ ለኦክቶበር ይቆይና እንወያይበት ተብሎ ብዙዎቻችን በዚህ ተስማምተን እንትን አለ። አሁንም ኦክቶበር እራሱ ስንሄድ አንድ ቀን ጨምረን ለሁላችን ተስማምተን ይህን ህግ ማጽደቅ የግድ ይልብናል። ጌታቸውን ክሬዲት ከምሰጠው ይህን ለእንትን ለመስራት ብዙ ጥሯል። ግን በመካከል ላይ አንዳንድ እሾች ስላሉ የሚቀበሉትም አይቀበሉትም አሉ። ግን የግድ ይላል ይህን ነገር አጥድቀን። ይህን ህግ ግን ለብዙ ጊዜ የምንጠቀምበት መሆን አለበት። ሌላ ደግሞ መሻሻል ያለባቸው ከማስባቸው በቃለ ጉባኤ የሚያዙ ነገሮች በትክክል አይተላልፍም። አሁን አለምም ጠቅሶታል። ይህ ያልኩበት ምክንያት ምንድን ነው? ባለፈው የአርስተን ቲም ገብቷል ህጋችን ላይ ቱ ታውዝንድ ፎር ላይ የሚለው ህጉ ላይ በቴክሳስ በሜሪላንድ አካባቢና በካሊፎርኒያ አካባቢ ቲሞች መግባት አይቻልም ተብሎ ተጠቅሷል። ባለፈው እሑድም እናንተ ተወያይታችሁበታል። ስለዚህ ጉዳይ መልስም ተሰጥቷል። አዎ ቲሙ መግባቱ አይደለም። እኔ ችግር ያለብኝ ይህ ቀርተዋል፣ ይህ ፈርሷል ይለዋል። በቃለ ጉባኤ የተያዙ ነገሮች ግን አቅርቡ ሲባሉ ትክክለኛ ዶኩሜንቶች አይመጡም። የአስተን ቲም አመልክቶ ሲገባ አንዳንድ የቦርድ አባሎች ህጋችን አይፈቅድም ብለው ተናገሩ። አሁን እኛ በቃለ ጉባኤ የተያዙ ነገሮች ይላክልን ብለን ስንጠይቅ አልተላከ፣ አልደረሰንም። አሁንም ትክክለኛ ነገር የተያዘ የለም። ህግ ላይም አልተቀየረም። የተያዘው ምንድን ነው? ሳን ማይክል እና ሳቲል ባሮ ሁለት ሶስተኛው አግኝቶ ነው የገባው እንጂ ህጉ ተቀይሮ አይደለም። ምንቱ ላይ የታል ብለን ስንጠይቅ አልሰጡንም። ጥፋት የማን ነው ብዬ አሰብኩት። በሰአቱ የነበሩ የኢሲ እና በአሁኑ ሰአት የሚሰሩ ሴክሬታሪ፣ የሚሆን ፕሬዚደንቱ ተጠያቂነት አለባቸው ብዬ ያስባሉ። ምክንያቱም ይህ ነገር ከሌለ ለቦርዱ ጠርተው ጭቅጭቅ እንዳያመጣ፣ ሌላ ችግር እንዳይፈጠር፣ ወገን እንደዚህ እንደዚህ ያለ ችግሮች አሉ ብሎ ከማዋየት ይልቅ ቦርዱን አባል ኢግኖር አድርገው ነው ነገሮችን ያደረጉ ነው ወደፊቱ እንዳይደገም ምን ማድረግ አለብን እየተባባልን ይህን ነገሮች እንዳይደገም መወያየት ያስፈልገዋል ብዬ አስባለሁ። ወደ አንተ ልንመጣ ነው አቶ ጥላሁን አቶ አለም ማለቴ ነው። በአቶ ጥላሁን ለተነሱት ሀሳቦች በዚህ መንገድ መታየት አለባቸው የምትላቸው እንደው በጣም ባጭሩ ሁለት ነገሮች ነው። አንደኛ ህጉ መስተካከል መማምንበት ነገር ነው። ጥቅምት ስብሰባ ላይ ለመጨረስ ባልቻልንበት ጊዜ ቴሌኮንፈረንስ ውይይቱ እንዳለው በአንዳንድ ነገሮችም አንዳንዶችም ደግሞ ሆነ ብለው እዛ ስብሰባ ላይ ላለ መግባት ነገሩን ድራግ ለማድረግ ያደረጉም ሰዎች እንዳሉ አቃለሁ። እዛ ጉዳዩ ነው ምክንያት እንትን ብሏል። ግን አሁን ምንድን ነው ነው አሉ የምለው አሉኝ የሚለውን ኢሹ ወይም ሀሳብ ይዞ መጥቶ እዛ ውስጥ እንዲካተቱ የማድረግ መብት አለው። መልካም ሁለታችሁንም፣ እንግዲህ ዋና ዋና የምትሉትን ነጥብ እንደሰጣችሁን ተስፋ እናድርግ። ውይይቱ ይቀጥላል። በሬዲዮን አይፈታም። ወደሚቀጥለው ወደሚያራምድ አቅጣጫ እንድትሄዱ ነው። አቶ ኃይሌ የተፈራና ና አቶ ሳምሶን ደምሴ የተፈራ መስመር ላይ ያላችሁ ከሳምሶን እንጀምል። አቶ ሳምሶን ቀደም ብለን በመግቢያው እንደጠቆም ነው እነኚህ የሀሳብ ልዩነቶች ያሏቸውን ሁለት ወገኖች ለማስማማት ጥረት አደረግሃል ምን አይነት ሙከራዎች አደረግ ምንስ ውጤት አገኘ አመሰግናለሁ አስራ ስድስት ቲሞች ቅሬታ አስራ አራት ነጥቦች አቅርበው ለቦርዱና ለስራ አስፈጻሚ ኮሚቴው አቅርበው ነበር እነሱን ተመልክቼ በግል አነሳሽነቴ በሁለቱም በኩል ያሉትን ሰዎች ማነጋገር ጀመርኩ በመጀመሪያ ቴሌኮንፈረንስ አዘጋጅቼ እነኚህን አስራ ስድስት ቡድኑን የሚወክሉ ሰዎች አቶ ጌታቸውንም ጋብዣው ነበር ሊገኝ አልቻለም የተገኙም ሰዎች ነበሩ በሜሪላንድ ቲም በኩል ውይይት ተደረገ እግዚአብሔር ያክብራቸው በሁለቱም ሳይት ለዚህ ሽምግ ና በደንብ አድርገው አክብረውን ያስተናገዱኝ። ትልቁ ነጥብ ከዚህ ላይ እንደው ልስብ የምፈልገው አንደኛ ትልቁ ችግር ይሄን ፌዴሬሽን እያመሰው ያለው የስነ ምግባር ጉድለት ነው። በውይይቶች ሰዓት ሰዎች የሚጠቆሙባቸው ቋንቋዎች፣ እርስ በርስ ያለው አለመከባበር የችግሮቹ ዋና ምንጭ ነው። አንድ ሁለተኛ ለህገ ደንቡ ተገዥ ያለመሆን ነው። ሶስተኛ ህገ ደንቡ ጉድለቶች አሉት። ለዚህ ነው ግጭቶች የሚኖሩት። ግጭቶች ሲኖሩ ግጭቶች እንዴት ይፈታሉ? ማን ይወስናል? በመጨረሻ ማን ነው የሚዳኘው? እና እነዚህ ነገሮች የመጀመሪያውን አስራ ስድስት ግሩፖች አነጋግሬ አቶ ጌታቸውንም ፓሪስ ድረስ ተደዋውለን ለረጅም ሰዓታቶች አውርተናል። በሁለቱም በኩል የሚቀርቡ ቅሬታዎች አሉ። ለምሳሌ የገንዘብ መባከል፣ ውይይቶች ላይ ቴሌኮንፈረንስን ሚጥ እንትን ሰው የመዝጋት ያለማነጋገር እና እነኚህ ዝርዝር ጉዳዮች በሁለቱም ሳይት ተነጋግረን ይሄ በወቅቱ ያቀረብኩት ሀሳብ ምንድን ነው፣ አቶ ጌታቸውን ከሳኖዜ ቶርናመንት በፊት በግንባር ተገናኝታችሁ ውይይት እንድታደርጉ የሚል ነበረ። ቀርቷል። አልተደረገም። ከዛ በኋላ የሆነው ምንድን ነው? ከውይይቱ በኋላ ደግሞ ዳግም የነበረኝን ግኝት በጽሁፍ አቅርቤያለሁ። ሶስት ነጥቦች፣ አንድ ህገ ደንቡ መሻሻል እንዲደረግበት፣ ሁለት አከራካሪ ነገሮች ሲነሱ ህገ ደንቡ እንዲዳኝ፣ ሶስት ህገ ደንቡ የተነሳውን አለመግባባት መቅረፍ ካልቻለ ሶስት ገለልተኛ የሆኑ ሰዎች ተመርጠው እንዲሰየሙ እና እነዚህም የሚሰየሙት ሰዎች አንድ ለስራ አስፈጻሚ ኮሚቴ ከአሁን በፊት ያልሰሩ፣ ሁለት ቢያንስ የመጀመሪያ ዲግሪ ያላቸው። ሶስት የኢትዮጵያን ባህል ያማከለ እውቀት ያላቸው በደንብ። አራት ውሳኔ በአስቸኳይ መስጠት የሚችሉ። አምስት በምንም አይነት ሊደለሉ የማይችሉ በኢኮኖሚ የራሳቸውን አቅም የቻሉ። ስድስት በቀረቡት ጉዳዮች ላይ ምንም ድምፀ ተአቅቦ ማድረግ የለባቸውም የግድ መወሰን አለባቸው እና ህገ ደንቡ በእንግሊዝኛ ስለተጻፈ በአግባቡ የመጻፍ የመረዳት፣ የማንበብ፣ የመተንተን ችሎታ ያላቸው ሰዎች እና መሰረታዊ ነገር ህገ ደንቡ ነው እና ይሄንን ነበር ባጭሩ እንደው ከጊዜ አኳያ አሳጥረን የነገርኳችሁ። ሬኮሜንዴሽኖች አቅርብ ያለው ትልልቅ ጭብጦችን የያዘ አስተያየት ነው። በእነሱም የህገ ደንብ ጉዳይ ደጋግሞ የተነሳ ነው። ያንተም ሁለቱ ቀዳሚ ነጥቦች ህገ ደንብን ይመለከታሉ። አንዱ ማሻሻያ፣ አንዱ ህገ ደንብ ቢዳኘን ነው። በአቶ ጥላሁንም በአቶ አለምም ተደጋግሞ የተነሳ ነው። ቀ በቀደመ ውይይትም ተብሏል። ተስፋ እናደርጋለን ከአቶ ጌታቸው ጋር ስንገናኝ እናነሳዋለን። ሌሎቻችሁም ትኩረት ሰጥታችሁ እንደምትመረምሩት ተስፋ እናደርጋለን። አዲሱ ወደ አቶ ኃይሌ ብትመራን። አቶ ኃይሌ ስላቆየንህ በጣም ይቅርታ፣ ሳምሶንም አቆይተናል። እሺ፣ በጣም እና በደንብ ሰምተሃል። ባለፈው የተናገርከው እንዳለ ሁሉም አድመጠውታል። አዲስ ነገር የለውም። የመፍትሄ ሀሳብም ሰጥተህናል። ምን ቀረ አሁን? ከሰማሁ ምን አገኘህ? ባለፈው ያልተናገርከው ምን አለ በአንተ ነው የምናጠቃልለው። በጣም ደስ የሚል ነው። ምክንያቱም የአሁኑ ውይይት ወደ መፍትሄ የሚያስሄደን ሆኖ አግኝቼዋለሁ እና መደማመጥና ችግሩን አፍጠርጥሮ ማውጣት ተጀምረዋል። በጣም አስፈላጊ ነው። እንደተገለጸው የጥቅምቱ ስብሰባ ላይ ዋናው ፖሊሲ የስራ ዲሲሽኖች የሚካሄድበት ምርጫ የሚካሄድበት ስለሆነ ብዙ ችግሮቹን መፍታት ያለበት ይመስለኛል። የስራ አስኪያጅ ኮሚቴው የስራ ድርሻውን የቦርዱ አባሎች የተረዱ አይመስለኝም እና ይሄ ችግር ከብዙ ግጭት ጋር ያደርሳል። የስራ አስኪያጅ ኮሚቴው በአሰራሩ የቦርዱን አባሎች በየንዑስ ኮሚቴው በትናንሽ ኮሚቴዎች በማስገባት ሁሉንም ተሳታፊ ማድረግ ይችላል፣ እና ያ ነገር እኔ የላላ ይመስለኛል። እና የፋይናንስ የገንዘብ መለከት ኮሚቴ አለ የቢዝነስ የቱርናመንቱ አለ የተለያዩ ንዑስ ኮሚቴዎች አሉ እና የቦርድ አባሎች አክቲቪሊ እዛ እየገቡ ሙሉ በሙሉ መስራትና በፌዴሬሽኑ ህሉና ላይ መወሰን ይችላሉ እና ይሄ ነገር እየላላ የመጣው ነው በአጠቃላይ ፌዴሬሽኑ ከእድገቱ ጋር የሚመጣጠን ህግና ደንብ ሊኖረው ይገባል እድገቱ ድሮ ኳስ ከማጫወት እንትን ስላለፈ በአማካሪዎችና በሌሎች ሰዎች መታገዝ ና መረዳት ይኖርበታል ለምሳሌ ላስቬጌስ የዳላስ የሚለው ነገር ይሄ በስራ አስኪያጅ ኮሚቴው ሳይሆን ትረስቲ ወይም አማካሪ እንት ቢኖር ያ ክፍል አጥንቶ ለቦርዱ ለውሳኔ ያቀርብ ነበረ። ግን አሁን የስራ አስኪያጅ ኮሚቴ በትናንሽ ጥቃቅን እንትን ውስጥ እየገባ ችግሩ እየተባባሰ ይሄዷል እና የዓላማ ልዩነት ከሌለ ወገኝተኛ ሆነን ካልቀረብን ችግራችን በውይይት የሚፈታ ነው እና በጥቅምት በሚደረገው ስብሰባ ላይ ሶስተኛ ቀን ጨምሮ ሕጉን አሻሽሎ ፌዴሬሽኑን ወደፊት መውሰድ ያለብን ይመስለኛል። እና ይሄ አስራ ስድስት አለን በዚህ በኩል አለን በዚህ በኩል አለን የሚለው ፍጽሞ መቅረት አለበት። በጣም እናመሰግናለን። ተስፋ እናደርጋለን አዲሱ ተጠያቂነቱን ለተሳታፊዎቻችን የምናደርግ በየበኩላችሁ ወደፊት በሚያራምዱ ባላችኋቸው ሀሳቦች እንደየግል አስተያየቶቻችሁ ያነሳችኋቸውን ነጥቦች ሰዓት እንደፈቀደልን እናስተናግዳለን። ምናልባትም ሰፋ ያለውን በድረገጽ እናቀርባለን። ነገር ግን ክትትሉ ላይ ከዚህ ስትወጡ የሚያበቃ አይደለምና የተግባር ስራው ነው ዋናውና በታዛቢነት የቀረባችሁት ሁለት እንግዶች አቶ ሳምሶን ደምስ የተፈራና አቶ ሀይል የተፈራ እንዲሁም በዋና ነግር አናቀኝ ካሉት ሰዎች አቶ ጥላሁን ፍስሐና አቶ አለም አበበ ቃላችሁን ጠብቃችሁ ለተግባሩም የበኩላችሁን ታዋጣላችሁ ብለን ተስፋ እናደርጋለን። አዲሱ አመስግን መሰናበት ነው ያለብን። እግዚአብሔር ይስጥልን የምንለው ሌላ ጊዜ አጋጣሚው ከፈቀደና በግድ ማምጣት ካለብን እናንተንም ባይሆን ሌሎች የእናንተን አይነት ስልጣንና ኃላፊነት ያላቸው የቦርድ አባሎችን እናዋይ ይሆናል። ትንሽ ቆየት ብለን የመጨረሻው ውይይት ግን ቀደም ሲል ሁለታችንም እንደገለጥ ነው ፕሬዚዳንቱ አቶ ጌታቸው ብቻውን ቀርቦ ባለፈውም ውይይት በዚህም ውይይት የተነሱትን ነጥቦች እኛም የታዘብናቸውን ነጥቦች እያነሳን በስፋት እንዋያለን። ይህ ሁሉ ከጥቅምት ስብሰባ በፊት የምናደርገው ነው። አላማው ደግሞ ደጋግምን እንደገለጥ ነው የጥቅምቱ ስብሰባ በረጋ በሰከነ በሰለጠነ መንገድ ተወያይታችሁ ይህን ሰላሳ አንድ ዓመት የቆየ ፌዴሬሽን ወደፊት እንድታስቀጥሉት ነው። ፌዴሬሽኑ የህዝብ ነው ተብሏል። የተለያየ ቡድን ተፈጥሮ ወደ ሌላ አቅጣጫ መሄድ የለበትም። ኢትዮጵያውያን በአንክሮ ነው የሚከታተሏችሁ። ረጋ ብላችሁ እንድታስቡ ያስፈልጋል። በጣም እናመሰግናለን። ስለጊዜያችሁ እናመሰግናለን። ጥሩ ምክር ነው የመከርከው አዲሱ ሰጥቶም አንድ ዝግጅት ይቀረናል። የተፈጥሮ አካባቢ በምዕራቡ አመጋገብ ውስጥ ስጋ እየበዛ የመምጣቱ ነገር ከጤና ስጋትነቱ ሌላ የተፈጥሮ አካባቢን ሊያዛባና የአየር ንብረት ለውጡን በጎጂ ሁኔታ ሊያባብስ የሚችል መሆኑ ያስፈራቸው ባለሙያዎች እየተሰሙ ነው። በቅርቡ የወጣ አንድ አዲስ ጥናት ጸሐፊዎች እንደሚሉት ይህ አካሄድ የዓለማችንን ግለት እያባባሱ ያሉ ግሪንሃውስ ጋስስ ተብለው የሚጠሩ ሙቀት አማቂ ጋዜጦችን፣ ይቅርታ ጋዞችን ለመቀነስ የሚደረገውን ጥረት ያከብደዋል። ይህንን ጥናት የአመጋገባችንን ጎጂ አዝማሚያና የተፈጥሯችንን አካባቢ የሚመለከት ዘገባ ጆዲ ካፖ አጠናቅረዋል። ሶሎሞን አባተ ለተፈጥሮ አካባቢ ሳይንስና የወጥ ፕሮግራሙ አዘጋጅቶታል። የዓለም ሕዝብ ቁጥር በመጪዎቹ 35 ዓመታት በአውሮፓውያኑ የዘመን አቆጣጠር በ2050 ዓ ም ማለት ነው ከዘጠኝ ቢሊዮን በላይ ይሆናል። ይህ ቁጥር እንዲህ እያሻቀበ በሄደ መጠን ታዲያ የምግቡን ፍላጎት በዚያው ፍጥነትና ስፋት ያድጋል። በተለይ ወደ ብልጽግናው እየገቡ ናቸው በሚባሉት ሀገሮች ውስጥ የሥጋና የሥጋ ውጤቶች የሆኑ የምግብ ምርቶች ፍላጎት በእጅጉ እየጨመረ ነው። በነዚያ ሀገሮች የምዕራቡን የአመጋገብ ዘዬ መቅዳት፣ እንደ ምዕራቡ መሆን፣ ምዕራቡን መምሰል፣ እንደ ምዕራብ መብላት መጠጣት ቄንጥም ልማድም እየሆነ ሲመጣ በጉልህ ይታያል። ይህ የምዕራብ ምግብ እኮ በቅባት በስኳርና በጨው የታጀለ ሰውን እንደ ስኳር፣ የደም ዝውውር ሥርዓትና የልብ መታወክ፣ ካንሰርና ያለ አግባብ ወይም ከልክ ባለፈው ወይም በተዝረከረከ ሁኔታ መወፈርን ለመሳሰሉ ተላላፊ ያልሆኑ በሽታዎችና ስር ሰደድ የጤና ችግሮች እየዳረገ የሚገኝ መሆኑ በደንብ ይታወቃል። መዘዞቹ ሁሉ በየዕለትና በየራሳችን በየአጠገባችንም ሕይወት የምናያቸው ናቸው። አሁን ታዲያ ይህ ቅጥ ያጣ የምዕራብ አመጋገብና የሥጋው መብዛት ጤና እያሳጣ ያለው እንዲህ ሰውን ብቻ አይደለም። ከዚያም ተረማመደ እና የምድራችንን ጤና ራሱንም በእጅጉ እያወከ መሆኑን መዘዙም ሩቅ የሚሄድና አስጨናቂ እንደሆነም አንድ ሰሞኑን ይወጣና ኔቸር ክላይሜት ቼንጅ የሚባለው የተፈጥሮ አካባቢ ሳይንስ መጽሔት ላይ የሰፈረው አዲስ የጥናት ሪፖርት ይናገራል። በኬምብሪጅ ዩኒቨርሲቲ የማቴማቲካል ባዮሎጂ ወይም ሂሳባዊ ስነ ህይወት መምህር የሆኑት ፕሮፌሰር ክሪስ ጂሊያን ከዚህ ጥናት ጸሐፊዎች አንዱ ናቸው። ከጥናታቸው የበዛው ክፍል የሚያተኩረው የምግብ ምርት ስራው እየበዛና እየሰፋ በሄደ መጠን በመሬት አጠቃቀም ላይ ያለውን ጫና በማሳየት ላይ መሆኑን ይናገራሉ። ወደፊት እየተጓዝን በሄድን መጠን ይህ ጉዳይ ከዋናዎቹ ችግሮች አንዱ እየሆነ ይቀጥላል። በተፈጥሮ ጥበቃ ላይ ብዙ መዘዝ አለው። በብዝሃ ህይወት ላይም እንዲሁ መዛባትን ያስከትላል። መሬትን ለሌላ ጉዳይ በመጠቀም ላይም እንዲሁ ጫና አለው። ለምሳሌ ለማደራጀት፣ ለኃይል አቅርቦት እንዲሁም የውሃን አጠቃቀም ለመሳሰሉት ማለት ነው። ሰብል ለማምረት ለማብቀል፣ ለከብቶች መኖ ለማዘጋጀትና ከብቶችን ራሳቸውንም ለማርባት እንዲሁ በቂ መሬት ይኖረን እንደሆነ ማሰብ ይኖርብናል። ለምግብ ምርት ሲባል የሚታረሰው መሬት እየሰፋ መሄድ ውድ ዋጋ ያስከፍላል ይላል ይህ ጥናት። ለምሳሌ ለእርሻ ማሳ ሲባል ብዙ ዛፍ የመመንጠሩ ነገር የበዛ የተቃጠለና በካይ ጋዝ በአካባቢ አየሩ ውስጥ እንዲከማች ሁኔታዎችን ይፈጥራል። ከሁሉም በፊት ማሰብ ያለብን ያ ለእርሻ የምንፈልገው መሬት ከየት ነው የሚመጣው ብለን ነው። አብዛኛው እኮ ይገኛል ተብሎ የሚታሰበው ተነክተው ከማያውቁ ድንግል ጫካዎች ነው። እነዛን ጫካዎች ስትጨፈጭፍ የምትቆርጠው የተቃጠለውን ጋዝ ወይም ካርቦን ዳይኦክሳይድን ወደ ውስጣቸው እየሳቡ በራሳቸው ውስጥ ይዘው የኖሩ ዛፎችን ነው። እናም ዛፍን መቁረጥ ማለት በአየሩ ውስጥ ሙቀት አማቂ ጋዞችን ማብዛት ማለት ነው። ጁሊያን እንደሚሉት ዛፍ መቁረጡ ብቻ ሳይሆን ምግብ ማምረት ራሱ ሚቴን የሚባለውን ጎጂ ጋዝ ወደ ከባቢ አየሩ በብዛት ማስገባትም ነው። ከብት እርባታው እየሰፋ ሲሄድም እንስሳቱ ራሳቸው የሚያወጧቸው ሙቀት አማቂ ጋዞች መጠን ግዙፍ ነው የሚሆነው። ሚቴን ጋዝ ከእንስሳቱ ከአትክልትና ከሰብሎቹ በተጨማሪም ለማዳበሪያነት ከሚውሉት ኬሚካሎችና የተፈጥሮ ግብአቶችም ይወጣል። ጥናቱ እንደሚያሳየው በደን ጭፍጨፋው፣ በምግብ ምርቱ፣ በከብት እርባታው፣ በማዳበሪያ አጠቃቀሙ ምክንያት ወደ አየሩ የሚገባው በካይና ሙቀት አማቂ ጋዝ መጠን እስከ 80 ከመቶ ይደርሳል። ሰዎች ለመመገብ የሚመርጡት ሁሉ ወደ አየሩ የምናስገባውን የጋዝ መጠንና አይነት ይወስናል ይላሉ። ለብዙ ሰዎች የሥጋ ጣዕም ያስደስታቸዋል። ግሩም ነው፣ ይጣፍጣል፣ የተለያየ ጣዕም አለው። ማዕድ ቤት ውስጥም በሥጋ ጣዕም የበዛ አይነት ምግቦችን ማዘጋጀት ይቻላል። በእርግጥ በአትክልትም እንዲሁ በጣም ብዙ ጣዕም ያላቸው ምግቦችን ማዘጋጀት ይቻላል። ነገር ግን ዘንድሮ እኮ ድሮ ከምንበላው ሥጋ የበለጠ የምንመገብ ብዙዎች ነን። የምግብ ምርት ለብዝሃ ሕይወቱ መጥፋትና ለአካባቢ ብክለትም የሚያበረክተውን አስተዋጽኦ ጥናቱ በዝርዝር አሳይቷል እናም ሙቀት አማቂ ጋዞችን ለመቀነስ ብክለትንም ለመቆጣጠር አመጋገባችንን ማስተዋል መፈተሽና ሥርዓቱን መለወጥ መቻል አለብን በርቀትና በቅንነት የምናስብ ከሆነ ይላሉ የካምብሪጅ ዩኒቨርሲቲው ተመራማሪና መምህር ፕሮፌሰር ጂሊያን በርግጥ ቀላል ፈተናና ሥራ አይደለም በምግብ ምርትና አቅርቦት ሰንሰለት ውስጥ ያለውን ብክነት መቀነስና ማስወገድም ለአካባቢያችንና ለዓለማችንም ዘላቂ ጣፍንታ የሚኖረው አስተዋጽኦ ብዙ ነው። በየዓመቱ እኮ የሰው ልጅ ከሚያመርተው አንድ ሦስተኛው ይባክናል። ይህ ማለት ደግሞ በዓለም ዙሪያ አንድ ነጥብ ሦስት ቢሊዮን ቶን ወይም ዐሥራ ሦስት ቢሊዮን ኩንታል እህል ነው ተመርቶ ሳይበላ የሚጠፋው የሚባክነው። ይህ ጥናት ያክልና ሰው ሁሉ ደርሶ ቅጠል በሊታ ይሁን ማለት ሳይሆን፣ ምክርና ድምዳሜው አመጋገባችን የታሰበበት ትርጉም ያለውና ከጉዳቱ ጥቅሙ የበዛ ይሁን ነው። ለሰውን ለምድር አድማጮች ፕሮግራማችን ከመፈጸማችን በፊት አጭር የማጠቃለያ ዜና አለ። አሁን ስቱዲዮ ተገባም። በኋላ ያገኘኑ ዜና አሸባሪው የሶማሊያ ቡድን አልሻባብ ጋር በቅርቡ በደቡባዊ የአገሪቱ ክፍል በተካሄደው የዩናይትድ ስቴትስ የቦምብ ጥቃት መሪያቸው አህመድ አብዲ ጎዳኔ መገደሉን አላረጋገጡም። አንዳንድ ግምጋሚዎች ግን በመሪው በጎዳኔ ሞት ብቻ አልሻባብ አለቀለት ማለት አይቻልም ይላሉ። ባለፈው ወር ሴንት ሉዊስ ፈርጉሰን ውስጥ መሳሪያ አልባ በሆነ አንድ ጥቁር አሜሪካዊ ወጣት ላይ በነጭ የፖሊስ መኮንን የተፈጸመውን ግድያ በተመለከተ የዩናይትድ ስቴትስ ፍትህ ሚኒስቴር በከተማይቱ ፖሊስ መምሪያ ላይ የሰብአዊ መብት ምርመራ ጀምሯል። የአሜሪካ ድምፅ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22ና በ25 ሜትር ባንድ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጽሟል። ነገ አርብ በልዩ ፕሮግራም ከምሽቱ 1 እስከ አንድ ተኩል ከዚያም በመደበኛው ከ3 እስከ 4 እስከምንገናኝ ድረስ ያስተናገድናችሁ አዲሱ አበበና ቆንጂት ታየንን ሰላም ደህና ደሩ። ትግርኛ ፕሮግራም ይቀጥላል።